Foreign Service Institute Amharic Basic Course Unit Two Basic Sentences for Learning Wako. Embassy America American American የት እባክዎ የአሜሪካን ኤምባሲ የት ነው? ፊት ፊት ለፊት ፊት ለፊት ነው። ሩቅ ሩቅ ነው። ቀኝ በስተቀኝ በስተቀኝ። የአሜሪካን ኤምባሲ በስተቀኝ ነው። ግራ በስተግራው። በስተግራው ነው። ወደ ይሄዱ እና ይዞሩ። ወደፊት ይሄዱና ወደ ግራ ይዞሩ። ቅርብ ቅርብ ነው። ጣቢያ ባቡር ባቡር ጣቢያ ባቡር ጣቢያው ባቡር ጣቢያው የት ነው? እዚህ ከዚህ። ባቡር ጣቢያው ከዚህ ሩቅ ነው? ሩቅ አይደለም፣ ቅርብ ነው። ሆቴል አለ። ደህና ሆቴል የት አለ? አሜሪካን ኤምባሲ ፊት ለፊት ደህና ሆቴል አለ። ሆቴሉ እዚያ ሆቴሉ እዚያ ነው። ፎር ፍሉዌንሲ እባከው የአሜሪካን ኤምባሲ የት ነው? ፊት ለፊት ነው። ሩቅ ነው። የአሜሪካን ኤምባሲ በስተቀኞ ነው። በስተግራዎ ነው። ወደ ፊት ይሂዱና ወደ ግራ ይዙሩ። ቅርብ ነው። ባቡር ጣቢያው የት ነው? ባቡር ጣቢያው ከዚህ ሩቅ ነው? ሩቅ አይደለም፣ ቅርብ ነው። ደህና ሆቴል የት አለ? አሜሪካን ኤምባሲ ፊት ለፊት ደህና ሆቴል አለ። ሆቴሉ እዚያ ነው። ፎር ኮምፕራሄንሽን እባክዎ የአሜሪካን ኤምባሲ የት ነው? ፊትለፊት ነው። ሩቅ ነው። የአሜሪካን ኤምባሲ በስተቀኝዎ ነው። በስተግራው ነው። ወደፊት ይሂዱና ወደ ግራ ይዙሩ። ቅርብ ነው። ባቡር ጣቢያው የት ነው? ባቡር ጣቢያው ከዚህ ሩቅ ነው። ሩቅ አይደለም፣ ቅርብ ነው። ደህና ሆቴል የት አለ? አሜሪካን ኤምባሲ ፊትለፊት ደህና ሆቴል አለ። ሆቴሉ እዚያ ነው። Numbers and Hulet Soast Arat Ammist Siddist Savat Cement Zatang. عصر pronunciation drills ك كا قوم كلام كزفة كبر كومات. كيم قال كورس كاي كاين ترك تلك روك سنك برك ساكا

دينك مودك مسنتك تلك تا توات تأنت تبكى تايكا تارجا

ركات متات لوت عيت كارت بلت مدنجت موقت، مقرات رتبه ወጠረ ቀጠረ ሰነጠቀ ጋዜጣ ጰ ጳጳስ ጰራቅሊጦስ ጠስጠንጢኖስ ጳጉሜ Petros Pantacoste Paulos Etiopia Ță Ch Țăbete Țane Țalete Țau Țaffare ጭፈራ ጨከነ ጨካኝ ጨዋታ ጭስ ምላጭ ግልባጭ ጠጪ ሰጪ ላጨ ፈጨ አጫወተ ማጨስ መጫወቻ አጨደ ታጨ መጨበጥ መጨፈር አጭር ውጭ وجي نت مجي قراج قراج س سهاي سهافي ጸጋ ጸጥታ ጸሎት ጸለየ ጻድቅ ጽድቅ መጻፍ ምጽዋት እጽፍ ሕንጻ ባለጸጋ መጽሐፍ ነጻ መጸለይ ሕፃን ነጻነት ድምፅ ቅርጽ ግልጽ ገጽ፣ ግብጽ፣ እጽ ሱብስቲትዩሽን ስ ሆቴሉ ሩቅ ነው። ቅርብ ሆቴሉ ቅርብ ነው። በስተግራ ሆቴሉ በስተ ግራ ነው። በስተ ቀኝ። ሆቴሉ በስተ ቀኝ ነው። እዚህ። ሆቴሉ እዚህ ነው። እዚያ። ሆቴሉ እዚያ ነው። በጣም ሩቅ ሆቴሉ በጣም ሩቅ ነው። በጣም ቅርብ። ሆቴሉ በጣም ቅርብ ነው። ደህና። ሆቴሉ ደህና ነው። ጥሩ። ሆቴሉ ጥሩ ነው። በጣም ጥሩ። ሆቴሉ በጣም ጥሩ ነው። ባቡር ጣቢያው ሩቅ አይደለም። ቅርብ ባቡር ጣቢያው ቅርብ አይደለም። በስተግራ ባቡር ጣቢያው በስተግራ አይደለም። በስተቀኝ ባቡር ጣቢያው በስተቀኝ አይደለም። እዚህ ባቡር ጣቢያው እዚህ አይደለም። እዚያ። ባቡር ጣቢያው እዚህ አይደለም። በጣም ሩቅ። ባቡር ጣቢያው በጣም ሩቅ አይደለም። በጣም ቅርብ። ባቡር ጣቢያው በጣም ቅርብ አይደለም። ደህና ባቡር ጣቢያው ደህና አይደለም ጥሩ ባቡር ጣቢያው ጥሩ አይደለም በጣም ጥሩ ባቡር ጣቢያው በጣም ጥሩ አይደለም አሜሪካን ኤምባሲ ፊት ለፊት ደህና ሆቴል አለ እዚያ እዚያ ደህና ሆቴል አለ። እዚህ እዚህ ደህና ሆቴል አለ። በስተቀኝዎ በስተቀኝዎ ደህና ሆቴል አለ። በስተግራዎ በስተግራዎ ደህና ሆቴል አለ። ባቡር ጣቢያው ፊት ለፊት ባቡር ጣቢያው ፊት ለፊት ደህና ሆቴል አለ። እዚህ ደህና ሆቴል የለም። እዚያ እዚያ ደህና ሆቴል የለም። አሜሪካን ኤምባሲ ፊት ለፊት አሜሪካን ኤምባሲ ፊት ለፊት ደህና ሆቴል የለም። በስተቀኝ በስተቀኝ ደህና ሆቴል የለም። በስተግራ በስተግራ ደህና ሆቴል የለም። በስተግራ በስተግራ ደህና ሆቴል የለም። በስተግራው በስተግራው ደህና ሆቴል የለም። በስተቀኝዎ በስተቀኝዎ ደህና ሆቴል የለም። ጤና ይስጥልኝ እንደምን አደሩ? ደህና እግዚአብሔር ይመስገን። እባክዎ አንድ ደህና ሆቴል የት አለ? ደህና ሆቴል አሜሪካን ኤምባሲ ፊት ለፊት አለ። ሆቴሉ ሩቅ ነው? የለም፣ ሩቅ አይደለም። አማርኛ አውቃሉ? አዎ፣ ትንሽ አውቃለሁ። ምን አሉ? ምንም አላልኩ። ባቡር ጣቢያው እዚያ ነው። የለም፣ እዚያ አይደለም። አሜሪካን ኤምባሲ ከዚህ ሩቅ ነው? ሩቅ አይደለም፣ ቅርብ ነው። በጣም ጥሩ አማርኛ አውቃሉ? የለም፣ በጣም ጥሩ አይደለም። ከዚህ በስተግራ ምን አለ? አንድ በጣም ጥሩ ሆቴል አለ። ከዚህ በስተቀኝ ምን አለ? ከዚህ በስተቀኝ አንድ ኤምባሲ አለ። ባቡር ጣቢያ ሩቅ ነው? አዎ፣ በጣም ሩቅ ነው። ሆቴሉ ትንሽ ነው? አዎ በጣም ትንሽ ነው። ባቡር ጣቢያው የት አለ? አሜሪካን ኤምባሲ ፊት ለፊት አንድ ባቡር ጣቢያ አለ። ከዚህ ሩቅ ነው? የለም፣ ሩቅ አይደለም፣ ቅርብ ነው። አሜሪካን ኤምባሲ የት ነው? አላውቅም። This is the end of Unit 2.